በንጹህ ውሃ አቅርቦት ችግር ዜጎቿ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ከሚጋለጡባት ሀገሮች መካከል ኢትዮጵያ አንዷ ናት። ውሃ ለመቅዳት ለሰዓታት በእግር ከመጓዝ ጀምሮ በንጹህ ውሃ ጦት ለበሽታ የሚዳረጉ ሰዎች ብዙ ናቸው። ሄርሜላ ወንድሙ በወጣትነት እድሜዋ ይህንን ተረድታ በመላው ኢትዮጵያ በዚህ ችግር የሚሰቃዩ ዜጎችን በንጹህ ውሃ ተደራሽ ለማድረግ ጠብታ ውሃ የተሰኘ ግብረሰናይ ድርጅት መስርታ በአምስት የተለያዩ ክልሎች ሰባ የውሃ ጉድጓዶችን አስቆፍራለች። 24 ሺ ኢትዮጵያውያንም በዚህ ስራ ተጠቃሚ ሆነዋል። ይህንንና በጠብታ ውሃ አማካኝነት ስለምታከናውናቸው ሌሎች በጎ ስራዎች ባልደረባችን ስመኝሽ የቆየ ሄርሜላን አነጋግራታለች። ዘገባው እንደሚከተለው ይቀርባል። በሀረር ተወልደ አድጋ የምህንድስና ትምህርት ለመከታተል መቀሌ ዩኒቨርሲቲ የሄደችው ሄርሜላ ወንድሙ በ2002 ዓ.ም የሶስተኛ ዓመት ተማሪ ያለች ያላሰበችው አጋጣሚ ተፈጠረ። እውቁ የሆሊውድ ፊልም ተዋናይ ማት ዴመን በትግራይ ክልል የንጹህ መጠጥ ውሃ እርዳታ ለማድረግ ሲመጣ በስራዎቹ የምታደንቀውንና የምታከብረውን ተዋናይ በአካል የማየት እድል ገጠማት። አጋጣሚው ግን በተለይ በገጠራማው የትግራይ ክልል ያለውን የውሃ አቅርቦት ችግርና በዛ ምክንያት የሚደርሰውን እንግልት ለመጀመሪያ ጊዜ እኔና ጓደኞቼ እንድናስተውል ረዳን ትላለች ርሜላ። እሱ ከዛ መጥቶ ይሄን እየሰራ ካለ ለምን ደግሞ እኛም የሆነ ነገር ማድረግ አንችልም? እንደ ተማሪ የሆነ ካምፔን ነገር አድርገን ኢኒሼቲቭ ወስደን አንሰራም? ህብረተሰቡን ለምን አናግዝም? ብለን ንጹህ ውሃ በመስጠት አናግዝም ብለን አሰብን። ያንን ካደረግን በኋላ ገጠር ላይ ሄደን ለማየት ሞከረን፣ ግራውንድ ላይ ያለው ሲትዌሽን እንዴት ነው የሚለው ያኔ ነው በቃ ግራውንድ በገጠሩ ክፍል በደንብ ገጠር ላይ ሄደን ስናይ ህብረተሰቡ ያለበት ችግር፣ በተለይ ደግሞ ሴቶች ህጻናቶችን ስናይ በጣም ልባችንን ተነካና ተመርቀን እንኳን እስከምንወጣ ድረስ አንድ የንጹህ ውሃ ጉድጓድ ለማስቆፈር ካምፔን መጀመር አለብን ብለን፣ ያ ምናልባት ጠብታ ሊሆን ይችላል፣ ግን የተወሰኑ ህብረተሰብ ክፍሎችን ሊያግዝ እና ህይወታቸውን ሊቀይር እንዲችል የሚችል ፕሮግራም ስለነበረ ጠብታ እንርዳ ብለን ሙቭመንቱን ጀመረን። በዚህ መልኩ ሄርሜላና ሌሎች ስድስት የትምህርት ቤት ሴት ጓደኞቿ ለጠብታ ውሃ እንርዳ የሚል ክበብ በዩኒቨርሲቲው አቋቁመው ባሰባሰቡት ገንዘብና ማት ዴመንን አስመጥቶት በነበረው የማህበረ ረድኤት ትግራይ አጋዥነት የመጀመሪያውን የውሃ ጉድጓድ እንደርታ ወረዳ ላይ አስቆፍረው አስመረቁ። በወቅቱ የ21 ዓመት ወጣት የነበረችው ሄርሜላ ለመጀመሪያ ጊዜ የህብረተሰቡን የውሃ ችግር ስታይ የተሰማትን በቃላት ለመግለጽ ይከብዳል ትላለች። አስታውሳለሁ። በጣም የሆነ ጉድጓድ ነገር ነው። ሰዎች ተሰልፈዋል ሴቶችና ህጻናቶች ናቸው በተለይ የተሰለፉት እና ስንሄድ በጣም ውሃው በጣም የደፈረሰ ውሃ ነው በጣም ውሻሻ ውሃ ነው እና ያንን ለመጠጣት ሰዎች ተሰልፈው ስናይ በጣም ነው የገረመ እና የምር ሊጠጡት እንደሆነ ራሱ ማመን በጣም ከብዶን ነበረ እና ስንጠይቃቸው እንደውም በቃ እያሾፍን ነው የመስላቸው ይህን ልጠጡ ነው ወይ ስንላቸው ታዲያ ሌላ ምን አለ ምን ሌላ እኮ ምንም ያላቸው ኦንሊ ሶርስ በቃ ያላቸው አለመጠቀም ማለት ነው። እና በዚሁም አመስግነው እንደሚኖሩ ሲነግሩም በጣም ልባችን ተነካ። ከቆሻሻ ውሃ የሚጠጡት ለተለያዩ በሽታ የሚደረጉበት ሁኔታ በጣም ሰፊ ነው። ከዛም በላይ ደግሞ በቃ በየቀኑ ቤቶችም ህፃናቶች በተለይ ትምህርት ቤት የለም ደርሶ ለመመለስ እስከ ሁለት ሰዓት ሶስት ሰዓት አንዳንዴ ግማሽ ቀን ሁሉም የሚፈጅበት ሁኔታ አለ። ያንን ስታይ በጣም ሰው ሆነሽ አለማዘን አትችይም፣ ነው የሚያሳዝነው ሄርሜላ የምህንድስና ትምህርቷን አጠናቃ ከተመረቀች በኋላ በኮንስትራክሽን ድርጅት ውስጥ ስራ ጀምራ ነበር። ነገር ግን በእንደርታ ያየችውን የውሃ እጦት ችግር ልትረሳ ባለመቻሏ ከወራት ያልዘለለ ዕድሜ የሰራችበትን መስሪያ ቤት ለቃ ጠብታ ውሃ ሀገር በቀል ምግባረ ሰናይ ድርጅትን መሰረተች። ድርጅቱ በአስር አመት ጉዞ በአምስት ክልሎች ላይ ሰባ የውሃ ጉድጓዶችን አስቆፍሮ 24 ሺ ኢትዮጵያውያንን የንጹህ ውሃ ተጠቃሚ አድርጓል። ኤልፋዝ ካሳ የጠብታ ውሃ ድርጅት የፕሮግራም ዳይሬክተር ነው። ሄርሜላና ጓደኞቿ የውሃ ክለቡን በዩኒቨርስቲው ሲያቋቁሙ ያቋቆሙ በጎ ፈቃደኛ ሆኖ ያገለገለውና የቅርስ ጥበቃ ትምህርቱን ጨርሶ ሲመረቅ በቀጥታ ከሄርሜላ ጋር መስራት የጀመረው ኤልፋዝ የሄርሜላ ስራ የብዙ ቤተሰቦችን ህይወት የቀየረ ነው ይላል። ሄርሜላ በጣም እጅግ በጣም ዴዲኬትድ እና ሎያል የሆነች ሰውነች ላመነችበት አላማ ማለት ነው። ቪዥኗ ህይወቷን ሙሉ በሙሉ ዴዲኬት አድርጋ የምትኖር ወጣት ልጅ ነች። ሺ ሲቪል ኢንጂኒየር የሆነ ኮንስትራክሽን ሴክተሩን ጆይን አድርጋ የራሷን ቢዝነስ ሜክ እያደረገች ፕሮፌሽናል እየሄደች ጎን ለጎን ማስኬድ ትችል ነበር የድሮፖፋተርን ሁኔታ ነገር ግን ያልና አልመረጠችም በፈተናዎች ሁሉ ሳትበገር ቪቲዋ የቆምንለት ኮሚኒቲ ነው ወይም ሰርቭ የምናደርገው ኮሚኒቲ ነው የድሮፕ ኦፍ ዋተር ትልቁ ስትሬንግዝ እንዲሆን አስችሏል። ሰው ያለ ውሃ መኖር አይችልም የሚለው ኤልፋዝ ከሄርሜላ ጋር በጠብታ ውሃ የሚሰሩት ስራ በህብረተሰቡ ላይ የሚያመጣውንም ለውጥ ያስረዳል። ውሃ መስጠት መቻል ኢትስ ላይፍ ቼንጂንግ ነው፣ ሙሉ በሙሉ ማለት ነው። ውሃ ስትሰጪ ልጆች ወደ ትምህርት ቤት እንዲሄዱ ጊዜ ያመቻች ይሽላቸው ነው ውሃ ስትሰጪ እናቶች ብርደናቸውን እየቀነሱ ነው። ሰው ረጅም ርቀት አይጓዙም። ጀርባቸው እስኪላጥ ድረስ ተሸክመው አይሄዱም። ስለዚህ ፍሪ በተቻለ አቅም ፍሪ ይሆናሉ። እናቶች ፍሪ ሆኑ ማለት ደግሞ ቤተሰብ ፍሪ ሆነ ማለት ነው። እንግዲህ እናት ልጇን ቴኬር ማድረግ ትችላለች። ፋሚሊዋን ቴኬር ማድረግ ቻለች። ምክንያቱም ኢትዮጵያ ኮንቴክስት እናት ላይ ነው ብዙ ነገር ብርደን ያለው። ሰው አንድን ፋሚሊ ቀየረ ማለት ነው። ውሃ ለአንድ ኮሚኒቲ ወይም ለአንድ ፋሚሊ ተሰጠ ማለት ነው። ውሃ ሰብአዊ መብት ነው። ውሃ ማጣት የሴቶችና የህፃናትን የመማር የመስራትና ራሳቸውን የመቻል መብታቸውን ይጋፋል፣ የምትለው ሄርሜላ በጎ ስራን የተማረችው በሕክምና ሙያ ከተሰማሩት እናቷና ከቤተሰቦቿ መሆኑን ትገልጻለች። በተለያዩ የኢትዮጵያ ገጠር ክፍሎች የሚኖሩ ህብረተሰቦችም የንጹሕ መጠጥ ውሃ ችግራቸው ሲቀረፍላቸው የሚታያቸው ትልቅ ደስታና ተስፋ ለስራዬ ጉልበት ነው ትላለች የሚመረቀን ፊታቸው ላይ በጣም ተስፋና ደስታ በጣም በጣም ከምንም በላይ የሚያስደስተን እሱን ማየት ነው። ብዙዎቹ የህብረተሰብ ክፍል ያጋጠሙን ቴስቲሞኒ የሚሰጡን እያለቀሱ የሚነግሩንም ተረስተን ነበረ። በቃ እኛ እንደ ሰው አልነበርንም። አሁን ግን እንደ ሰው ተቆጠርን። በቃ ሰው መሆንን ራሱ በዛ መለኪያ ሲለኩት ሲናገሩ ስናይ በጣም ነው የሚነካውና በራሱ ይሄ ብቻ እንኳን በቂ ነው ሌላ ነገር እንኳን ባይኖርም አንዳንዶቹ ኢሚዲየትሊ ለውጡን ላታያቸው ትችያለሽ ግን ቼንጅ ስለሆነ የምንሰራውም ስራ በዘላቂነት ስለሆነ አንዳንዱ ቀስ ብሎ ይመጣ ለውጥ አለ። በተጨማሪም ሄርሜላ ስትገልጽ የንጹህ ውሃ አቅርቦት በጤና ላይ ይደርሱ የነበሩ ችግሮችን ከማቃለሉ በላይ በተለይ ህጻናት በውሃ ፍለጋ ይጠፋ የነበረ ጊዜያቸውን በትምህርት እንዲያሳልፉ፣ መምህራንም ያለ ችግር በማስተማር ስራቸው ላይ እንዲያተኩሩ ረድቷል። ትምህርት ቤቶች አካባቢም ብዙ የውሃ ጉድጓዶችን ቆፍረናል በውሃ ጥም በጣም ከንፈራቸው የተሰነጣጠቀ ብዙ ልጆችን እናይ ነበረ አሁን ላይ ግን የውሀ ጥም ተማሪዎች አትሊስት ሲማሩ ሊስት የውሃ ጥም እንደሌለባቸው እናውቃለን እኛ የሰራንባቸው ኤሪያዎች ላይ ለተማሪዎች ብቻ ሳይሆን ለአስተማሪዎች አስተማሪዎች በጣም ነው የሚሰቃዩ ብዙዎቹ ሪሎኬት አድርገው ከሌላ ቦታ ከከተማ ምናምን ነው የሚሄዱት ለማስተማር ሄደው ግን ውሀ የለም የሚጠጡት የለ ሻሩ የሚታጠቡበት የለም ምግብ የሚያበስሉበት የለም። እነሱም ከወንዝ እየሄዱ ነው የሚቀዱት ምሽት ላይ። በሰራላቸው ስራዎች ተማሪዎችም አስተማሪዎችም ተጠቃሚ ሆነዋል ማለት ነው። ከውሃ ማስቆፈር ሌላ ጠብታ ውሃ ድርጅት የተቆፈሩት ጉድጓዶች በዘላቂነት ጥቅም ላይ የሚውሉበት መንገዶች ላይና ትምህርት የንጽህና አጠባበቅ እንዲሁም የተመጣጠነ ምግብ አመጋገብ ላይ የተለያዩ ስራዎች ይሰራል። ሄርሜላም በቀጣይ ድርጅቱ አድጎ በስራው ተደራሽ ያላደረጋቸው ክልሎች ላይም የውሃ ችግሮችን የመቅረፍ እቅድ እንዳላት ገልጻለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።